የ18 ዓመቱ ወጣት ኢዘዲን ካሚል የዕድሜ እኩዮቹ ጊዜያቸውን በመዝናናት ሲያሳልፉ እሱ ግን በፈጠራና በሥራ ማሳለፍ መርጧል። ይህ ወጣት በዚህ አጭር የዕድሜ ዘመኑ በዙሪያው ከሚያያቸው ችግሮች በመነሳት ሰላሳ አራት ለተለያዩ ጉዳዮች መፍትሄ የቴክኖሎጂ የፈጠራ ስራዎችን አበርክቷል። ኢዘዲን ከሰራቸው ስራዎች ውስጥ ሁለቱን እንዲህ ይጠቅሳል። ከዚህ በፊት ከሰራቸው የፈጠራ ስራዎች ውስጥ ከሰላሳ አራት የፈጠራ ስራዎች የተወሰኑት ለመጥቀስ ያህል ተሽከርካሪ ሰርቻለው አለው። በሶላር እና በኤሌክትሪክ ቻርጅ ብቻ አድርጎ የሚሄድ በአንድ ጊዜ ቻርጅ እስከ አርባ ስድስት ኪሎ ሜትር መጓዝ የሚችል ሲሆን ፋይናል ስፒዱ እስከ ስልሳ ኪሎ ሜትር ፐር ሀዋር መሄድ የቻለ ባለሶስት እግር ተሽከርካሪ መስራት ችያለሁ ማለት ነው። እንዲሁም ደግሞ በሴፍቲ ዛፍ የሌባ መቆጣጠሪያ መስራት ችያለሁ። ከሰላሳ ሜትር ርቀት ውስጥ ያለን ነገር ሴንስ ማድረግ ይችላል። እንደዛ አይነት የሌባ መቆጣጠሪያ ነው የሰራሁት። ያ የሌባ መቆጣጠሪያ ባልተፈቀምበት ቦታ ላይ ሰዎች ሲንቀሳቀሱ ሴንስ አድርጎ እዛ ጋር ላስቀመጠው ሰው ቁጥር በመደወል ያሳውቃል ማለት ነው። ስለዚህ አምስቱም ጋር እስከሚደግ የሚጠቀመው ሃምሳ ሰከንድ ነው። እንደዚህ አይነት የእሳት አደጋ መቆጣጠሪያ መስራች ያለው ማለት ነው። ኢዘዲን ካሜል የኮሮና ቫይረስ ከገባ በኋላ ትምህርት ሙሉ ለሙሉ የቆመበት አጋጣሚ ለፈጠራ ስራው አመቺ እንደሆነም ይናገራል። በዚህ ወቅትም የተለያዩ አዳዲስ ፈጠራዎችን አበርክቷል። ከኮቪድ ጋር የተያያዙ የእሳት የፈጠራ ስራዎች አሉኝ። ከእነዚህም ውስጥ በትምህርት ሚኒስቴር እና በስቲም ፓወር ድጋፍ ተደርጎልኝ የሰራሁት ኮቪድ ብራስሌት ነው። ይህ ኮቪድ ብራስሌት ጥቅሙ ምንድን ነው? የራሱ የሆነ ሴንሰር አለው። አክሴለሮሜትር ጃይሮስኮፕ በመጠቀም ነው መስራት የቻልኩት። ስለዚህ ፊታችን ለመንካት በምንሞክርበት ሰዓት ሳውንድ አለው። ከፈለግን ደግሞ በንዝረትም እንዲያስታውቀን ማድረግ የምንችለው ቴክኖሎጂ ነው ማለት ነው። ያው በአጠቃላይ ትልቁ ጥቅሙ እጃችን ላይ ቫይረስ ሊኖር ይችላል። አንዳንዴ ማስክ ባዋለቅንበት ሰዓት ፊታችን አካባቢ ለመንካት ስንሞክር ቫይረሱ ሊተላለፍ ስለሚችል በፍጹም ፊታችን እንዳንነካ የሚያስታውሰን ቴክኖሎጂ ነው ማለት ነው። ይዘዲ ባለፈው አንድ ወር ጊዜ ውስጥ ከእነዚህ ምርቶች ውስጥ አንዱን ለገበያ በማቅረብ ሌሎች ወገኖቹም የስራ እድል እንዲያገኙ ማድረግ እንደቻለም ይናገራል። በቅርቡ አይከን አፍሪካ የሚባል ስታርታፕ ካምፓኒ ፋውንድ አድርጌ ያለው። ስለዚህ አይከን አፍሪካን ለማቋቋም የፋይናንስ ድጋፍ ላደረጉልኝ ሳውዝ አፍሪካን ሙስሊም ኮሚኒቲዎች በዚሁ አጋጣሚ ማመስገን እፈልጋለሁ ማለት ነው። ስለዚህ አይከን አፍሪካ ከተመሰረተ ወደ አንድ ወር አልፎታል። ከመሰረተ በኋላ ወደ ሶስት መቶ አርባ ሰባት የሚጠጉ ከንክኪ ነጻ የሆኑ የእጅ መታጠቢያዎች የተለያዩ ድርጅቶች፣ ግብረሰናይ ድርጅቶች፣ ሆቴሎች፣ ሆስፒታሎች እና ባንኮች ከኛ መግዛት ችለዋል፣ መጠቀም ችለዋል ማለት ነው። ስለዚህ እስካሁን ድረስ ኮመርሺያላይዝ ያደረኩት ያደረግኩት ከንክኪ ነጻ የሆነው የእጅ መታጠቢያ ነው ማለት ነው በዚህ በአይከን አፍሪካ በቅርብ በመሰረትኩት ድርጅት ማለት ነው። ስለዚህ አይከን አፍሪካ አንድ ነገር ላይ ብቻ ስፔሻላይዝ አድርጎ መስራት ብቻ ሳይሆን ሌሎችም ከዚህ በፊትም የሰራኋቸው የፈጠራ ስራዎች ቀስ በቀስ ስፔሻላይዝ ያደረግኩኝ ቀስ በቀስ ሌሎችም ላይ መስራት ላይ ነው። ከሳደርጎ እዚህ ስራ የተቋቋመው ነው። ኔክስት ደግሞ አዲስም ቴክኖሎጂ እያሰብን ነው። አውቶማቲክ ሳኒታይዘር ዲስፔንሰር ለማምረት እያሰብን ነው፣ በቅርቡ እሱም እንጀምራለን ማለት ነው። ከዛ በኋላ ሌሎችም ቴክኖሎጂዎች መጨመር ላይ ይቀጥላል ማለት ነው። ኢዘዲን ካሚል ወጣት አፍሪካውያን ስራ ፈጣሪን ለማበረታታት በሚሰራው በአፍሪካን ኢኖቬሽን ዊክ አማካኝነትም ኢትዮጵያን ወክሎ አምባሳደር እንዲሆን ተመርጧል። ኢዘዲን በዚህ በአምባሳደርነት ወቅቱ ምን ለመስራት እንዳሰበም እንዲህ ይገልጻል። አፍሪካን ኢኖቬሽን ዊክ አምባሳደሮች ከተለያየ ከአፍሪካ ሀገራት አንድ ሴት አንድ ወንድ እየመረጠ ነበር ማለት ነው። እኔም ከመቶ ስምንቱ አምባሳደሮች በኢትዮጵያ በወንዶች ዘርፍ ተመርጫ አለው ተሹሜ ያለው ማለት ነው። ስለዚህ እኔ የተሰጠኝ ኃላፊነት የኢትዮጵያውን ብቻ ኢትዮጵያ ውስጥ ያለውን ነገር አስተባበር ብቻ ሳይሆን የኢስት አፍሪካን ሄድ ተደርጌ ነው የተመረጥኩት። ስለዚህ የእኔ ድርሻ ምንድን ነው የሚሆነው ማለት ነው። የተለያዩ ኮምፒቲሽኖች ይዘጋጃሉ። የፈጠራ ስራ ውድድር። የፈጠራ ስራ ውድድሩም ሲዘጋጅ የሚካሄደው አፍሪካን ዩኒየን አዲስ አበባ ላይ ነው ማለት ነው። በአጠቃላይ አፍሪካን ኢኖቬሽን ዊክ በዋናነት የፈጠራ ስራ ውድድር ማዘጋጀት ነው። የፈጠራ ስራ ውድድር በማዘጋጀቱ ውስጥ አሸናፊዎች ቴክኖሎጂ ላይ ኢንቨስት ከሚያደርጉ ባለሀብ ጋር በማገናኘት የፈጠራ ስራቸው ወደ ኔክስት ስቴፕ እንዲሸጋገር ማድረግ ላይ የሚሰራ ድርጅት ነው ማለት ነው። ስለዚህ ዋናው ስራዬ እንደዛ ነገሮች ማስኬድ፣ ማስተባበር ነው። እናነት እዛ አይነት ነገሮች ላይ ነው የምሳተፈው ኢኖቬሽን ዊክ ሌላው ሀሳቡ ምንድን ነው? የፈጠራ ስራ ባለሙያዎች ማገናኘት ነው፣ ኔትወርክ መፍጠር ከአፍሪካ ሕብረት ጋር በመተባበር የሚሰራው አፍሪካን ኢኖቬቲቭ ዊክ በፈጠራ ስራ ላይ ያሉ አፍሪካውያን ወጣቶችን እንዲሳተፉ የሚያደርግ ተቋም ሲሆን እድሜያቸው ከሀያ አምስት ዓመት በላይ የሆኑ ወጣቶች የሚመረጡበት መርሃ ግብር ላይ ነው ኢዘዲን የተመረጠው። ኢዘዲን ኢዘዲን ከእድሜ ውጭ ያሉ መመዘኛዎችን በማሟላትም አምባሳደር ሆኖ ሊመረጥ ችሏል። ለአሜሪካ ድምጽ ዘገባ ኤደን ገረመው ከዋሽንግተን ዲሲ